አራተኛው የኢህአዴግ ሴቶች ሊግ ጉባኤ መቀሌ ላይ ተካሂዷል። ወይዘሮ መሰረት መስቀሌንም የሊጉ ሊቀመንበር አድርጎ መርጧል። ለዝርዝሩ ሙልጌታ አጽበሀ በመቀለ ከተማ ለሶስት ቀናት የተካሄደው የኢህአዴግ ሴቶች ሊግ አራተኛ መደበኛ ጉባኤ ትናንት ተጠናቋል። በጉባኤው መክፈቻ ላይ የኢህአዴግ ሴቶች ሊግ ሊቀመንበር የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ባሰሙት ንግግር በኢትዮጵያ ተመዝግበዋል ላሉት የኢኮኖሚ ማኅበራዊና ፖለቲካዊ ለውጦች ሴቶች ትልቅ ድርሻ አበርክተዋል ብለዋል። በአሁኑ ሰዓት ኢትዮጵያ በአስጊና በአጓጊ ሁኔታዎች ተከባለች ያሉት ወይዘሮ ሙፈሪያት በሀገር ደረጃ የሚታዩ ተግዳሮቶችን መቅረፍ እንዲቻል ሴቶች የበኩላቸውን አስተዋጽኦ ሊያደርጉ ይገባል ብለዋል። በተለይ በአመራሮች መሃል ያለውን የሚያደርጉትን ፍክክር ህዝብን እየጎዳ መሆኑን ነው ወይዘሮ ሙፈሪያት እንባ እየተናነቃቸው የተናገሩት። እንደ ሀገር እኛ ኢትዮጵያውያንም ሆን በድርጅታችን ውስጥ የምንገኝ አመራርና አባላት አንዳችን የቆምነው በአንዳችን በተከፈለ የህይወት የአካል፣ የደምና የአጥንት መስዋዕትነት፣ እኔ ውስጥ እናንተ አላችሁ፣ እናንተ ውስጥ እኔ አለሁ። ታዲያ ታዲያ እርስ በርሳችን በእብሪት በትቢት፣ በንቀት አይን ላይን ለመታየት አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት ምትኩም ልቀን ሳይሆን በልጠን አሸንፈን ሳይሆን የበላይ ሆነን ለመታየት እንዴት እስከጀል ያዘው፣ በለው ቁረጠው ፍለጠው የሚለውን ድምፅ ለመስማት እንዴት እስተቻለን? እኛ ሴቶች ተፈጥሯዊ ባህሪያችን ለሰላም ብቻ የቀረበ ነው። ሁለተኛ የሚባል አማራጭ ማስተናገድ ብንፈልግም አይቻለንም። ሕዝብ እንደ ሕዝብ እርስ በርሱ ጥላቻ ያለበትም ሕዝብ ከፍቅር ውጭ አጀንዳ የለውም። የምናጣላው እኛ አመራሮች ነንና ለህዝቡ ገለል እንበልለት ብለዋል ወይዘሮ ሙፎሪያት የጉባኤው የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል፣ ሴቶች ለነፃነትና ለዲሞክራሲ በተደረገው ትግል ድርሻቸውን ተወጥተዋል፣ በልማትና ሀገር ግንባታም ከፍተኛ አስተዋጽኦ አበርክተዋል ሲሉ ተናግሯል። በአሁኑ ጊዜ በአገሪቱ የተመዘገቡ ለውጦች የጋራም የተፈጸሙ ስህተቶች ደግሞ የህወሀትና የትግራይ ተወላጅ ብቻ ተደርጎ እየተገለጸ ነው ያሉት ዶክተር ደብረጽዮን ይህ አካሄድ ደግሞ ከመከባበርና አብሮ ከመኖር ይልቅ ተቀያይሞና ተጣልቶ ለመበታተን የሚያፈጥን ነው ብለዋል። ሰላምና መረጋጋት ለማስፈን በሚደረገው ጥረት ሴቶች ትግላቸውን ሊያጠናክሩ ይገባል ሲሉ ተናግረዋል። ብዙ ችግሮች ተሸክማችሁ በሀገራችን እየታየ ያሉ አደጋዎች ለመቀነስና ለማስወገድ የበኩላቸው ትግል ስታካሂደው ቀይቷቸዋል። አገራችን አሁንም ከስጋት ያልወጣች በመሆኑ በትዕግስት፣ በምክንያታዊነትና በጥንቃቄ መታገል ቀጥሉበት በሰላም እጦት ከሁሉም በላይ የምትጎዱ እናንተ በመሆናችሁ ከሁሉም በላይ ለሰላም ከፍተኛ ትግልና መስዋዕትነት ማድረግ ይጠበቅባችኋል። ለሶስት ተከታታይ ቀናት በተካሄደው ጉባኤ ከተለያዩ አገሪቱ ክፍሎች የተውጣጡ በተለያየ ደረጃ ላይ የሚገኙ ሴቶች ተሳትፏል። የሊጉ ሊቀመንበር የነበሩት ወይዘሮ ሙፈሪያት ካሚል የስራ ጊዜያቸው በመጠናቀቁ አዲስ ሊቀመንበር ተመርጧል። የሊጉ ሊቀመንበር ሆነው የተመረጡት ወይዘሮ መሰረት መስቀሌ ከደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሂደን፣ ምክትል ሊቀመንበር ወይዘሮ መስከረም አበበ ደግሞ ከአማራ ዲሞክራሲያዊ ፓርቲ አዴፓ ናቸው። አዲሷ ተመራጭ ወይዘሮ መስከረም መስቀሌ ለሰላም መስፈን፣ ለሴቶች ተጠቃሚ ለአገር አንድነትና ለህዝቦች መቀራረብ እንደሚሰሩ ከምርጫው በኋላ ተናግሯል። አሁን ያለንበት ወቅት ድርጅታችን ትልልቅ እርምጃዎችን ወስዶ አገርን ወደ ተሻለ መንገድ ለማሻገር የህዝቦችን ብልጽግና ለማረጋገጥ ሰላም፣ ዴሞክራሲ ለማስፈን ትልቅ ትግል እያደረገት ያለበት ምዕራፍ ስለሆነ ይሄንን የሚያግዝ የሴቶች ትግል ማጠናከር አስፈላጊ መሆኑን በውይይታችን አረጋግጠናል። ለዚህ ደግሞ ወሳኙ ሴቶች አንድ ሆነው በተደራጀ መንገድ የእናት ድርጅታችን መስመር እና አቅጣጫዎች ተከትለን የምናደርገው ትግል ነው ዋና የሚሆነው። ስለዚህ በዚህ ዙሪያ ሁላችሁም በጉባኤያችን አቅጣጫዎች፣ ባደረግነው ስምምነት መሰረት ወደ መሬት አውርዳችሁ ሴቶችን በጠራ አስተሳሰብ እና በትክክለኛ አቅጣጫ እንድታታግሉ በጉባኤው ሀገርን ከናዳ የማዳን ተልዕኮና ታሪካዊ ኃላፊነት በሚል በቀረበው ጽሑፍ ላይ ውይይት ተካሂዷል። የኢህአዴግ ሴቶች ሊግ በመቀለ ከተማ ሲያካሄድ የቆየውን ጉባኤ የተደራጀ የሴቶች ተሳትፎና ተጠቃሚነት ለሁለንተናዊ አገራዊ ብልጽግና የሚል መሪ ሀሳብ የነበረው ሲሆን ባለ ሰባት ነጥብ የአቋም መግለጫ በማውጣት ትናንት ተጠናቋል። ቀጣዩንም ጉባኤ የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ እንዲያዘጋጀው ተወስኗል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም